በቄለም ወለጋ ዞን የአካባቢውን ሰላም ለመጠበቅ ተሰማርተዋል በተባሉ የመንግስት ጸጥታ ኃይሎች እንግልት ደርሶብናል ይላሉ በስልክ ያነጋገርናቸው የደንቢዶሎ እና ና አካባቢ ነዋሪዎች። ከሰሞኑ ከደረሱት ጉዳቶች መካከል ወጣት ካዩ አቦሳይ የተባለ የደንቢዶሎ ከተማ ነዋሪ ግድያ ነው። ወጣቱ በከተማው በሚገኘው የሬፍት ቫሊ ዩኒቨርሲቲ የሁለተኛ ዓመት የአካውንቲንግ ተማሪ እንደሆነም ነዋሪዎች ተናግረዋል። በአካባቢው ተሰማርቶ በሚገኘው የመንግስት ጸጥታ ኃይሎች ተይዞ ከታሰረ አንድ ወር እንደሆነውና በደንቢዶሎ ከተማ ልጁ ከታሰረበት ፖሊስ ጣቢያ ሳቢያ ቤተሰቦቹ ለጥየቃ ሲሄዱ ልጁ ህይወቱ ማለፉን እንደተነገራቸውም ገልጸዋል። ጋፋ ጋፋ ጋፋ ነገር ሆን ሚያዝያ 13 ነበር። ወደ አምቦ እየሄደ ባለበት ወቅት በነቀምቴ ከተማ በፖሊሶች የተያዘው ከሸማቂዎች ጋር ትሰራለህ ተብሎ ነው የተያዘው። ሚያዝያ 14 ደግሞ ወደ ደምቢ ዶሎ አምጥቶ አሰሩት። ለመጠየቅ ብዙ ጊዜ ተመላልሰን ማግኘት አልቻልንም። አንዳንዴ እዚህ የለም፣ ሌላ ጊዜ ደግሞ ምርመራ ላይ ነን እያሉ ይመልሱን ነበር። የሸኔ ደጋፊ ነህ ተብሎ ያለምንም ወንጀል ነው የታሰረው። ታስሮ አንድ ወር ከቆየ በኋላ በደረሰበት ጉዳት በደምቢ ዶሎ እስር ቤት ውስጥ ህይወቱ አልፈዋል። በዞኑ ሳየ ወረዳ የደምቢዶሎ አየር ማረፊያ አካባቢ በሚገኘው አንድ ቀበሌ ውስጥ የሚኖሩ ወይዘሮ ኦብሴ ደበላ የተባሉ አርሶአደርም በተወሰደባቸው እርምጃ ህይወታቸው ማለፉን ሌላው የአካባቢው ነዋሪ ገልጸዋል። ሌሎች ሶስት ወጣቶችም ከከተማው ውጪ በሚገኘው ሚኮ በተባለ ስፍራ ከሸማቂዎች ጋር ትሰራላችሁ ተብሎ መገደላቸውን ጠቁሟል። ወይዘሮ ኦብሴ የተባለችው ደንቢ ዶሎ አየር ማረፊያ አካባቢ ነዋሪ ሲሆኑ በጥይት ነው የተገደሉት። አቶ ዛኪር የተባሉት ደግሞ የቤተሰባቸው አባል ሲሆኑ በደረሰባቸው ድብደባ በአሁኑ ጊዜ የሕክምና እርዳታ እየተደረገላቸው ይገኛል። አሮን አህመድ፣ ደሳሌ ጀቤሳና አህመድ ደገፋ የተባሉ የአካባቢ ነዋሪዎች ወጣት ካዩ አቦሴ በተገደለበት እለት ከደንቢ ዶሎ ከተማ በዘጠኝ ኪሎሜትር ርቀት ላይ በምትገኘው ሚኮ በተባለችው ስፍራ በፖሊስ ተገድለዋል። ሶስቱም ወጣቶች በጉልበት ስራ የሚተዳደሩ ናቸው። የኦሮሚያ ክልል ኮሚኒኬሽን ጉዳዮች ቢሮ ፊ አቶ ጌታቸው ባልቻ በደን ቢዶሎ ሌሎችም ስፍራዎች በሰላማዊ ሰዎች ላይ ደርሰዋል ስለተባለው ጥቃትን አስመልክቶ በሰጡት ማብራሪያ የኮቪድ 19ን ለመከላከል የታወጀውን አዋጅ የተላለፈው አካላት ላይ እርምጃ ከመውሰድ ባለፈ በተለየ መልኩ የተወሰደ እርምጃ የለም ብሏል። በደንቢዶሎ ከተማና ሌሎችም አካባቢዎች ከሸማቂዎች ጋር ግንኙነት ያላቸውና በወንጀል ድርጊት የተሳተፉት ግለሰቦችን ወደ ህግ ከማቅረብ ውጭም በመንግስት ጸጥት ኃይሎች ህይወቱ ያለፈ ሰው ስለመኖሩ መረጃ እንደሌላቸው ገልጿል። ሸማቂ አካባቢ አሉ አልክቴ ምናምን ማለት ነው። ሸማቂዎቹ ጋር ወግ ነው የህዝቡን መውጫ መግቢያ የሚከለክሉ እና በአካባቢውን ሰላም የሚያናጉ የሚያስተባብሩ፣ እጃቸው ያለበት የስርዓት እርምጃም የሚወሰድባቸው ሊኖሩ ይችላሉ። ከዛም በዘለለ ከስርዓትም በዘለለ ደግሞ አንዳንድ ቦታዎች ላይ በፊት ለፊት ውጊያ ገብተው ከሸማቂው ጋር እየተዋጋ የአካባቢው ወጣት በዛ ሂደት ውስጥ በተኩስ ልውውጡ ሂደት ውስጥ ሊሞት ይችላል። ያንን መካድ አይቻልም። ግን ደግሞ የጸጥታ አካላት አካባቢውን ጸጥታ ለማስከበር የሚወስዱት እርምጃ ጥንቃቄ የተሞላበት መሆን አለበት። ጥንቃቄ ባልተሞላበት የተወሰደ እርምጃ ካለ ተጠያቂነትም ሊኖር ስለሚችል በዛም ሂደት ሊሄድበት ስለሆነ እንደምትለው አይነት ሰላማዊ ሰው በዚህ አካባቢ ሞቷል የሚለው መረጃ የለኝም። ግን ሰላማዊ ሰዎች በ ምንም መልኩ እርምጃ ሲወሰድ ጥንቃቄ ሊደረግ እንደሚገባ መንግስት አቅጣጫ አስቀምጧል። ባለፈው ሳምንት በምዕራብ ወለጋ ላሎ አሳቢ ወረዳ ከሸማቂዎች ጋር ግንኙነት አላችሁ ተብሎ በተወሰደው እርምጃ የአምስት ሰዎች ህይወት ማለፉንና አራት ቤቶች መቃጠላቸውን መዘገባችን የሚታወስ ነው። በምዕራብ ኦሮሚያ ለሶስት ወራት ተቋርጦ የነበረው የስልክ አገልግሎት በተለቀቀበት ዕለት መጋቢት 22 2012 ዓ ም የክልሉ መንግስት ለመገናኛ ብዙሀን በሰጠው መግለጫ በአካባቢው በሚንቀሳቀሱ ሸማቂዎች ላይ እርምጃ መውሰዱንና አካባቢ ወደ ሰላማዊ ሁኔታ እየተመለሰ መሆኑን ገልጾ ነበር ለዲ ደብሊው ዘገባ ነጋሳ ደሳለኝ ከአሶሳ